ይህ የአሜሪካ ድምፅ ራዲዮ ጣቢያ የአማርኛው አገልግሎት ነው። ይህ ልዩ የአማርኛው አገልግሎት ዝግጅት ከሰኞ እስከ አርብ በየዕለቱ ከምሽቱ አንድ እስከ አንድ ተኩል የሚቀርብ ነው። በዚህ ዝግጅት በርካታ መሰናዶዎች እንደ ትላንት ወይም በዋዜማው ካስተላለፍናቸው ደግመን የምናሰማበት ነው። ከዕለቱም ቅንብሮች እናቃመሳለን። መልካም ምሽት። ቀኑ ታኅሳስ 13 2007 ዓ ም ነው። እዚህኛ አካባቢ ይሄ ሳምንት ግርግር የበዛበት ነው። የአውዳ መሰሞን ከነገ ወዲያ አረቡ የገና ዋዜማ የፈረንጆቹ ሀሙስ ገና ነው። ይህ ሳምንት ምናለፋችሁ፣ የገበያው ውጣ ውረድ፣ የሰዉ ግርግር፣ የመኪናው የመብራቱ ለየት ያለ ነው። ምናልባት እኛም በዚህ ሳምንት አብረን ስንቀርብ ከገና ሙዚቃዎች የክርስማስ ሙዚቃዎች አንድ ሁለት በየጊዜው እናሰማለን። ለዛሬ ግን ያለኝ ሰዓት የተጣበበ ስለሆነ ብዙ አላቀርብም። መልካም ምሽት። ኃይሉ ታምራት ፕሮግራሙን እየመራ ነው። ሰለሞን አባተ መስመሩን ተረክቦ ዜና ሊያሰማ ተዘጋጅቷል። ተዘጋጅታል አይደለም? ሰለሞን ተዘጋጅቻለሁኝ። አዲሱ በዓል በዓል አስመሰልከው እኮ ገና ከዛሬው ነው። ገና ይቀጥላል። መልካም ምሽት እንመኛለን አድማጮች። የሰለሞን ዜና ሰምተን እንደገና ወደ ዝግጅት ይወስዳችኋለሁ። እንደምን አምሽታችኋል ክቡራትና ክቡራን አድማጮች። እኔም የዚህኔ በዓል ሰሞን የመጀመሪያ የሳምንቱን ዜና ይዤላችሁ እቀርብ ያለሁኝ ግን ከጥሩ ዜና አደለም የምነሳው። ናይጄሪያ ውስጥ ተፈጸመ ከተባለ አደጋ ጋር ነው። በዚያ ዛሬ የደረሰ ፍንዳታ ቢያንስ አስራ አምስት ሰው መግደሉ ተዘግቧል። ጎምቤ በምትባለው የሰሜን ምስራቅ ናይጄሪያ ከተማ ውስጥ በተጣለው በዚሁ አደጋ ሌሎች ቢያንስ ሀያ አንድ ሰዎች ጉዳት እንደደረሰባቸው የአካባቢው ባለስልጣናት ተናግረዋል። ለጥቃቱ እስካሁን ኃላፊነት ወስዳለሁ ያለ ወገን አልተሰማም። ሰሜን ምስራቅ ናይጄሪያ እስላማዊ የከሊፋ መንግስት ናይጄሪያ ውስጥ መሰረታለሁ የሚባለው አክራሪ ቡድን ቦኮ ሀራም በስፋት የሚንቀሳቀስበት ክልል እንደሆነ ይታወቃል። በዩናይትድ ስቴትስ የሚመራው ጥምር ኃይል በኢራቅ ሲንጃር ተራራ አቅራቢያ ዛሬ የአየር ጥቃት አደረሰም። ትናንት ደግሞ በተመሳሳይ አካባቢ ኩርዳውያኑ ፔሽሜርጋዎች የእስላማዊ መንግስትን ምሽግ ሰብረው ገብተው እንደነበር ተዘግቧል። በተቀናጀው ዘመቻ ዛሬ ሶስት የአየር ድብደባዎች መካሄዳቸውና በዚህም ብዙ የአይሲል ተዋጊ ክፍሎች መመታታቸው፣ ተሽከርካሪዎችና ህንፃዎች መውደማቸው ተነግሯል። ኩርዳውያኑ ፔሽሜርጋ ሚሊሻዎች ተዋጊዎች ወደ ሲንጃር ተራራ የሚወስደውን መንገድ ትናንት ተቆጣጥረው ቢዘጉም አሁንም ቢሆን ግን ከሲንጃር ከተማ በርካታ ሮኬቶች እየተተኮሱባቸው መሆኑ ታውቋል። ከሲንጃር በተጨማሪ አልአሳድ፣ ታልአፋር፣ ራማዲ፣ ሞሱልና ፋሉጃ አካባቢዎች ላይ ዛሬ ሰባት የአየር ድብረባዎች በተባበሩት ኃይሎች ደርሰዋል። ሰሜን ኮሪያ የሶኒ ፒክቸርስን ኮምፒውተሮች ለማጥቃት የተጠቀመችው የቻይናን ተቋማት ነው የሚባለውን ክስ አስመልክቶ እውነት ይሁን ወይም አይሁን ለማረጋገጥ የሚበቃ መረጃ እንደሌላቸው የቻይና የውጭ ጉዳይ መስሪያ ቤት ባለሥልጣናት አስታውቀዋል። ማንኛውንም አይነት በኢንተርኔትና በኮምፒውተሮች የሚፈጸም ጥቃትን ቻይና አጥብቃ እንደምትቃወም የገለጹት የውጭ ጉዳይ ሚኒስቴሩ ቃል አቀባይ ሆዋቹን ይንግ ያለበቂ መረጃና ጭብጥ ግን አንዳችም ድምዳሜ ላይ ለመድረስ ፍላጎት እንደሌላት ሀገራቸው ገልጸዋል። ከሰሜን ኮሪያ የሚሰነዘሩ ሳይበር ጥቃቶችን ለማቆም በሚቻልባቸው ሁኔታዎች ላይ የአሜሪካ ባለስልጣናት ከቻይና እቻዎቻቸው ጋር እየመከሩ ነው። የኒኩሌር ተቋማቷ ኮምፒውተሮች ጥቃት እንደተፈጸመባቸው ደቡብ ኮሪያ አስታወቀች። ይሁን እንጂ በሃያ ሦስቱም ኒኩሌር ንጥረ ነገር ማበልጸጊያ ተቋማቷ ላይ የደረሰ ጉዳት እንደሌለ የመንግስቱ ባለሥልጣናት ተናግረዋል። በመጨረሻም ባለፈው ሰሞን በአንድ ትምህርት ቤት ላይ ከተፈጸመው ጥቃት ጋር በተያያዘ የጠረጠሯቸውን በርካታ ሰዎች መያዛቸውን የፓኪስታን ባለሥልጣናት አስታውቀዋል። በዚያ የትምህርት ቤት ጥቃት ቢያንስ አንድ መቶ ሐምሳ ሰዎች መገደላቸውና አብዛኞቹ ሕፃናት ተማሪዎች ከመካከላቸውም መምህራን ያሉባቸው መሆናቸው ይታወቃል። የሰዓቱ ዜና በቃ ከምሽቱ ሶስት ሰዓት ሰፋ ካሉ ዜናዎች ጋር እንገናኛለን። ይሆኑ አዲሱ መልካም መልካም ሶስት ሰዓት መመለስህ ከፍ አልከፍ ባልከፋ፣ ግን ቅድም በጥሩ ዜና አልጀምርም አየህ መጥፎ ዜናም ቢሆን ራሱ ዜና ነው። መጥፎ ዜና ጥሩ ዜና ነው ይባላል። ለእኛ ደግሞ ሌላኛ ዜና የሚሆነው ጆሮ የሚያውቆም ዜና። በቪኦኤ ደንብ ደግሞ ዜናው ጥሩም ሆነ መጥፎ እውነቱን እንናገራለን ብለናል። የሆነውን ተናገርናል። አመሰግናለሁ ሰሎሞን። በሶስት ሰዓት እንዳልከው ሰፋ ካለ ዜናና የዜና ዘገባ ጋር ትመለሳለህ። አድማጮች ወደ መጀመሪያው ቅንብር ልናልፍ ነው ምግብ በሐኪም ትዕዛዝ የተሰኘ በአማካይ 310 ሺህ ለሚሆኑ የኤድስ ቫይረስ በደማቸው ላለ ወይም ከዚህ ጋር በተያያዘ የጤና ጉዳት ለደረሰባቸው ኢትዮጵያውያን ላለፉት አምስት ዓመታት ነፍስ አድን አገልግሎት ሲሰጥ እንደነበር ታውቋል። ከ500 በማንሱ የጤና ማዕከላት አገልግሎቶቹ የሚቀጥሉበት ሁኔታም የተመቻቸ መሆኑ ታውቋል። መለስካቸው አማ ነበረ በሳምንቱ መጨረሻ የዘገበልን ለዛሬ እናቀርበዋለን ደግመን ፕሮጀክቱ በእንግሊዝኛ አጠራሩ ዩኤስአይአይዲ ፉድ ባይ ፕሪስክሪፕሽን ይባላል። በአማርኛ ምግብ በሐኪም ትዕዛዝ ፕሮጀክት ትንበለውና በኤችአይቪ የተጠቁ አዋቂዎች፣ ሕፃናት፣ እንዲሁም እርጉዝና የሚያጠቡ እናቶችን የምግብ እጥረት ለመከላከል አልሞ የተነሳ እንደሆነ የፕሮጀክቱ ዋና ሥራ አስኪያጅ ዶክተር አብዱል አዚዝ አሊ ይናገራሉ። ፕሮጀክቱ ላለፉት አምስት ዓመታት በአዲስ አበባ፣ በአማራ፣ በድሬዳዋ፣ በሀረሪ፣ በኦሮሚያ በደቡብ ብሔር ብሔረሰቦችና ሕዝቦችንና በትግራይ ይህንና ተያያዥ አገልግሎቶችን ሲሰጥ ቆይቶ ለመንግሥት ሲያስረክብ የዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩኤስ አይዲ ባወጣው የጽሑፍ መግለጫ እንዳመለከተው ፕሮጀክቱ በአማካይ ሦስት መቶ አስር ሺህ ከኤች አይቪ ጋር የሚኖሩ ኢትዮጵያውያንን አገልግለዋል ይላል። የፕሮጀክቱ ዋና ስራ አስኪያጅ ዶክተር አብዱል አዚዝ አሊ ይህንን በይበልጥ አብራርተውት ነበረ። ቀጥተኛ የምግብ ፕለምፒነት የሚለው ሰፖርት የሰጠ ነው እስከ 241 ሺ ይደርሳል በአምስቱ ዓመት ግን የምክር አገልግሎቱንና የምግብ ደረጃቸው ምን ይመስላል የሚለውን እስከ 1.5 ሚሊየን ሰዎች ተጠቃሚ ያርገዋል። ግን 1.5 ሚሊዮኖቹ ሁሉም የኤች አይ ቪ ፖዘቲቮች ናቸው ብለን እንዳናስብ፣ የምክር አገልግሎቱና ኒውትሪሽናል አሰስመንቱ ማንም ሊያገኙ ስለሚችል ፕሮጀክቱን ተግባራዊ በማድረግ በኩል ተሳትፎ ያደረገው ሴቭ ዘ ቺልድረን የተባለው ዓለም አቀፍ መንግስታዊ ያልሆነ ድርጅት የኢትዮጵያው ጽህፈት ቤት ዲሬክተር ሚስተር ጆን ግራም ፕሮጀክቱ በሥራ ባይውል ኖሮ እነዚህ ዛሬ ተጠቃሚ የሆኑ ኢትዮጵያውያን ሊደርስባቸው ይችል የነበረውን አደጋ ይጠቁማሉ። ወደ አንድ ነጥብ አምስት ሚሊዮን የሚሆኑ ኤች አይ ቪ በደማቸው ያለ እርጉዝና የሚያጠቡ እናቶች፣ ለጉዳት ተጋላጭ የሆኑ እጓለማውታን ከፕሮጀክቱ የተመጣጠነ ምግብ ግምገማና ምክር አግኝተዋል። በተመጣጠነ ምግብ እጥረት ሲሰቃዩ የነበሩ ከሁለት መቶ አርባ ሺህ በላይ ተጠቃሚዎች ደግሞ የተመጣጠነ ምግብ እርዳታ አግኝተዋል። ሊኖር የሚችለውን ቀውስ መገመት አንፈልግም፣ ግን በዚህ ፕሮጀክት አማካይነት እነዚህ ተጠቃሚዎች እርዳታ ባያገኙ ኖሮ ብዙዎቹ መከራቸው የከፋ ወይም ይሞቱ ነበር። ፕሮጀክቱ አገልግሎቶቹን ይሰጥ የነበረው በአምስቱ የኢትዮጵያ ክልሎችና በሁለት የከተማ አስተዳደሮች የጤና ተቋማት ውስጥ እንደነበረ የገለጹት የፕሮጀክቱ ዋና ሥራ አስኪያጅ ዶክተር አብዱል አዚዝ ፕሮጀክቱ ሲጠናቀቅ በእነዚህ የሀገሪቱ ክፍሎች ወደ አምስት መቶ የሚሆኑ የጤና ማዕከላት በፕሮጀክቱ ሲሰጡ የነበሩት አገልግሎቶች እንዲቀጥሉ ማብቃቱን ይናገራሉ። የወደፊቱንም አቅጣጫ ያመለክታሉ። ዘጠና በመቶ የሚሆኑ የጤና ድርጅቶች አብቅተናቸዋል። ብቁ መሆናቸውን ክልሎች አምነው ተማምነን ተቀብለውናል። ጥቂት የቀሩ አሉን። ለቀሩት ጥቂት ጤና ድርጅቶች ደግሞ ግልጽ የሆነ ችግራቸው ምን እንደሆነ የሚገልጽ ምን መወሰድ እንዳለበት የሚገልጽ መረጃ ሰጥተናቸዋል። ስለዚህ በእኛ በኩል ያለው እጅግ በጣም ጥሩ የሆነ አወጣጥ ነው የወጣ ነው ብለን እናስባለን። ዶክተር አብዱልአዚዝ ጨምረው እንደገለጹት ፈተናዎችም ይኖራሉ። በተለይም የተመጣጠኑ ምግቦችን የማቅረቡና ተመሳሳይ ወጪ የሚያስፈልጋቸውን አገልግሎቶች ማስቀጠል ቀላል እንደማይሆን ጠቁመዋል። በጤና ጥበቃ ሚኒስቴር የስርዓተ ምግብ ፕሮግራም አስተባባሪ አቶ ቢራራ መለሰ በበኩላቸው ያሉትን ተግዳሮቶች እንደሚገነዘቡና ለዚህም ዝግጅት እየተደረገ እንደሆነ ይናገራሉ። ጠቅላላ አቅርቦቶቹ በአንድ ላይ አድርገን ለሚቀጥሉት አምስት ዓመት ምን ያክል መጠን ያስፈልገናል፣ እንዴት ላይ ነው ጋፖ ያለ ስቲል አሁን ዶነር እንፈልጋለን ወይም ደግሞ መንግስትም ራሱ ኦን አርጎ እንዲገዛው ከማድረግ አንጻር እቅድ ውስጥ አካተነዋል። እየሰራ ያለ ነው። ለይተነዋል ኦልሬዲ በእነሱም አንድ ላይ ነው የሰራነው ማለት ነው። ስለዚህ ያው ቀጣይነቱ ጥሩ ነው። እዛ ያለውን ነገር አሁን እንግዲህ መንግስትም ኦን አድርጎ ማስቀጠል ይጠበቅበታል። ዩ ኤስ ኤ አይ ዲ ፉድ ባይ ፕሪስክሪፕሽን ፕሮጀክት ወይም ምግብ በሐኪም ትእዛዝ ፕሮጀክት በፕሬዚዳንቱ የአስቸኳይ ሁኔታ እርዳታ ለኤርስ ፔፕፋር በተሰጠ ገንዘብ በዩናይትድ ስቴትስ ዓለም አቀፍ የልማት ድርጅት ዩ ኤስ ኤ አይ ዲ በኢትዮጵያ የጤና ጥበቃ ሚኒስቴርና በሴቭ ዘ ችልድረን ትብብር ተግባራዊ የተደረገ ፕሮጀክት ነው። መለስካቸው አመሀ ለአሜሪካ ድምፅ ሬዲዮ ከአዲስ አበባ። ወደ ሶስት ይቅርታ ወደ ሁለት ነጥብ አምስት ሚሊዮን የሚሆን የደቡብ ሱዳን ሕዝብ ከአንድ አስር ቀን በኋላ በሚጀምረው አዲሱ የአውሮፓውያን ዓመት ለአስከፊ ረሃብ እንደሚጋለጥ የዓለም ምግብ ፕሮግራም ደብልዩኤፍፒ አስታውቋል። ከጥቂት ወራት በኋላ እየተጠናከረ የሚመጣው የዝናብ ወቅት ከመድረሱ አስቀድሞ በቂ ምግብ ማጠራቀምና ማዘጋጀት የሚደገፍ ነው ይላል ደብሉ ኤፍ ፒ። ሊሳሽ ላይን ከጄኔቫ የዘገበችውን እኔ ያቀርበዋለሁ። የዓለም ምግብ ፕሮግራም እንደገለጠው ከሆነ ለብዙ ሚሊዮን የደቡብ ሱዳን ህዝብ አስከፊ የሆነው የረሃብ ጠኔ ሰው ሰራሽ ነው። በመንግስት ኃይሎችና በሽምቅ ተዋጊዎች መካከል ጦርነት ከተጀመረ ካለፈው ዓመት ወዲህ የተባበሩት መንግስታት ድርጅት በሰጠው ግምት መሰረት ወደ አንድ ነጥብ 5 ሚሊዮን ህዝብ እዚያው አገር ውስጥ ተፈናቃይ ሆኗል። ግማሽ ሚሊዮን ያህሉ ደግሞ ወደ ጎረቤት አገሮች ከለላ ፍለጋ ተሰዷል። የወቅቱ ችግር ደግሞ በመካሄድ ላይ የሚገኘው ጦርነት ነው። ሰብል ለመሰብሰብ አላስቻለም። የደብሊው ኤፍ ፒ ቃል አቀባይ ኤልሳቤጥ ቢርስ ለአሜሪካ ድምፅ ቪኦኤ ሲናገሩ ረሃቡ እያስገመገመ ነው። ጠመንጃዎች የተኩሱ ድምፅ ሁሉ እረጭ ይበል ይላሉ። በግጭቱ ውስጥ ላሉ ወገኖች ሁሉ የምናስተላልፈው ጥሪ የደቡብ ሱዳን ህዝብ ፍላጎትና ምኞት ከራሳቸው ጥቅም እንዲያስቀድሙና ዘላቂ ሰላም የሚመጣበትን ስምምነት እንዲያመቻቹ ነው። ለዚያ የሚያመች ዘንድ በቂ የመተላለፊያ መንገድ እንዲኖርና ለችግሩ ወቅት የሚሆን ምግብ ለማከማቸት የሚያስችል ሁኔታ እንዲፈጠር እንፈልጋለን። ምንም እንኳ አስቸጋሪ ሁኔታዎች ቢኖሩም የዓለም ምግብ ፕሮግራም ግን በዚህ ዓመት ብቻ ከ2.5 ሚሊዮን በላይ ለሚሆን ህዝብ ሕይወት አዳኝ የተመጣጠነ ምግብ ለማቅረብ ችሏል። ሽፍቶች በተሽከርካሪዎቹ ላይ ጥቃት ቢፈጽሙም የሚችለውን ያህል የሰብአዊ እርዳታ አቅርቦ ጥቂት የማይባል ሕይወት አትርፏል። ቀጣዩ ዓመት ግን ከቀናት በኋላ የሚጀመረው አዲሱን ዓመት ለማመልከት ነው። ቀጣዩ ዓመት ግን አንዳች አስቸኳይ መፍትሄ ካልተገኘ በቀር ለደቡብ ሱዳን አዝመራ ብሩህ ተስፋ አያሳይም። ድርጅቱ ደብሊው ኤፍ ፒ እንደሚለው በአሁኑ ወቅት ለቀጣዮቹ ስድስት ወራት የሚሆን ወደ 341 ሚሊዮን ዳላርስ እርዳታ ለደቡብ ሱዳን ያስፈልጋል። ከዚህ ገንዘብ ውስጥ አብዛኛው በአገሪቱ ውስጥ ላሉ የተጎዱ አካባቢዎች ምግብ ለሚያመላልሱ የአየር አገልግሎቶች ይውላል ብሏል። ቀጣዩም የመጽሔት ርዕስ እዛው አፍሪካ ውስጥ ያቆየናል። የቦኮ ሃራም ነውጠኞች እንደሆኑ የሚጠረጠሩ ባለፈው እሁድ ጋንሱሪ የሚባል ቀበሌ ወረው 35 ነዋሪዎችን ገድለው ከ100 በላይ የሚሆኑ ሰዎችን እንደጠለፉ ከጥቃቱ የተረፉ ሰዎች ተናግረዋል። የተጠለፉት አብዛኛዎቹ ሴቶችና ልጆች መሆናቸውን እማኞች ተናግረዋል። ጠለፋ ለቦኮ ሃራም አዲስ የጥቃት ስትራቴጂ ባይሆንም እስካሁን ግን ኃላፊነት የወሰደ ወገን የለም። የምዕራብ አፍሪካ ዘጋቢያችን አን ሎክ የላከችው ዘገባ አለ። ትዝታ በላቸው ታቀርባለች። ይህ የሚያከትመው የአውሮፓ ዓመት ቦኮ ሃራም የጠለፋ ጥቃቱን በማፋፋም በናይጄሪያ ሰሜን ምዕራብ ድንበርም የተቆጣጠረበት ነው። የሙስልም አክራሪ የሆነው ቡድን ሴቶችና ልጃገረዶችን ለግዳጅ ጋብቻ እና ከባድ ስራ ተሳትፎ ወንዶች ልጆችን ደግሞ በውጊያ ለማሳተፍ ሲጠልፍ ቆይቷል። ባለፈው እሁድ ከጉምሱሪ ግዛት ውስጥ ተጠልፈው የተባሉ ሰዎች ቁጥር ከአንድ መቶ እስከ አንድ መቶ ሰማንያ አምስት እንደሚደርሱ ዘገባዎች ይናገራሉ። ዮላ የሚገኙ ናይጄሪያዊ ፕሮፌሰር ካያሪ ሞሐመድ ነውጠኛውን ቡድን ሲያጠኑ ቆይተዋል። while ጦር ሰራዊቱ ቦኮ ሐራም በተቆጣጠራቸው አካባቢዎች ያለውን አቅም በማዳከሙ ረገድ ሁነኛ እምርታ እያስመዘገበ ቢሆንም ከመንግስቱ ይዞታ ውጪ ባሉት በእነዚህ አካባቢዎች የጸጥታ ሁኔታውን ማረጋገጥ ግን አልተቻለውም። ባለፈው እሁድ ባኮ ሐራም ጉሙስሪን ሲወር አንድ ከጥቃቱ የተረፈ ሰው እንደገለጸው ግማሹም መንደርተኛ ነድቶ ሲወጣ በአካባቢው የናይጄሪያ ወታደሮች አልነበሩም። የፖለቲካ ተቃዋሚዎች ታዲያ በጉሙስሪ የደረሰው የመንግስት ህዝብን ለመከላከል ብቁ ያለመሆንን ያመለክታል ይላሉ። የአገሪቱ ፕሬዝደንት ቃል አቀባይ ዮን ኮፒቴ በትችቱ አይስማሙም። ያለነው በጦርነት ውስጥ የጦር ግንባሩም አድማስ እጅግ የሰፋ ነው ለጦር ሰራዊቱ በሁሉም ስፍራ መሆን አይቻለውም ጉምስሪ ባኮ ሐራም ከተቆጣጠረው ክልል ዳምቦሳ አክሰስ ቅርብ ነው ፕሮፌሰር መሐመድ እንደሚሉት የጉሙስሪ አዳኞችና ሽፍቶች ከአሁን ቀደምም ከባኮሃራም ጋር ተፋልመው ነውጠኛውን ቡድን አጥቅተው መልሰዋል ፕሮፌሰር መሐመድ ቦኮ ሃራም ለመበቀል ነው የተመለሰው ይላሉ። በተቃውሞ የተፈረጀን ወገን በኃይል የማጥፋት ፖሊሲ ነው የሚከተሉት። የሚፈታተኑን ማህበረሰቦች ሁሉ እጣ ይኸው ነው እንደ ማለት ያለ አስተሳሰብ። የነውጠኛው ቡድን መሪ አቡባካር ሼኩ በዚህ ሳምንት በለቀቀው ቪዲዮ ሰዎችን መጥለፉንና በቀል ማካሄዱን አውስቷል። የጉምስሪ መንደር ከአሁን ቀደም 276 ሴቶች ልጆች ከተጠለፉበት ቺፖክ በስተሰሜን 20 ኪሎ ሜትሮች ርቀት ላይ ነው የምትገኘው። ባለፈው መያዝያ ወር 57 የሚሆኑ ልጃገረዶች ከአጋሮቻቸው ማምለጥ እንደቻሉ ሲታወስ፣ ስለተቀሩት ግን የሚታወቅ የለም። ዓለም አቀፍ የሰብአዊ መብት ተሟጋች ድርጅት ሂውማን ራይትስ ዋች እንደ አውሮፓ አቆጣጠር ከ2013 ጀምሮ ቦኮ ሐራም ቢያንስ ቁጥራቸው አምስት መቶ የሚሆን ሴቶችና ልጃገረዶችን መጥለፉን ገልጿል። አፍሪቃ በጋዜጦች የመጨረሻው ቅንብር ነው። አዳነች ፍስሐዬ ታቀርበዋለች። አፍሪቃ በጋዜጦች የተሰኙ ፕሮግራማችን ስለ አፍሪቃ ከተጻፉት የተወሰኑትን ጨምቆ ያቀርባል። 187 ኢትዮጵያውያን የሕክምና ሰራተኞች ምዕራብ አፍሪካ ገቡ፣ የደኒማርክ ኢሚግሬሽን ስለ ኤርትራ ያወጣው ዘገባ ተነቀፈ፣ የሱዳኑ ፕሬዝደንት ዓለም አቀፍ የወንጀል ችሎት የመሰረተባቸውን ክስ መሰረዙን አሞገሱ፣ የኬንያ ምክር ቤት አባላት ተደባደቡ የሚሉትን ርዕሶች ነው ዛሬ የምንመለከተው። አልጀዚራ የተባለው የቴሌቪዥን የዜና ስርጭት ወደ 200 የሚጠጉ ኢትዮጵያውያን የጤና ሰራተኞች ከሶስት መቶ በላይ የሚሆኑ የጤና ሰራተኞችን ህይወት ባጠፋው የኢቦላ ህክምና ተግባር ለመርዳት በምዕራብ አፍሪቃ እንደገቡ ዘግቧል። በያዝነው ወር ብቻ ሴራሊዮን ውስጥ ሁለት ዶክተሮች በአንድ ቀን በኢቦላ ምክንያት እንደሞቱ ጨምሮ ገልጿል። የአፍሪቃ ህብረት በትዊተር በገለጸው መሠረት የኢትዮጵያ መንግሥት 187 የህክምና ሠራተኞች ኢቦላ ወደ ተዛመተባቸው የምዕራብ አፍሪካ ሀገሮች ልኳል። ዶክተሮችና ነርሶች የሚገኙባቸው ኢትዮጵያው ቡድን ቀደም ሲል ወደ ሲራሊዮን፣ ላይቤሪያና ጊኒ ከተላኩት 175 ናይጀሪያውያን የህክምና ሠራተኞች ጋር በመሆን በአፍሪቃ ህብረት ተልእኮ ስር እንደሚያገለግሉ የአልጀዜራው ዘገባ ጠቅሷል። ሌሎች አገሮችም ወደ ምዕራብ አፍሪቃ ሐኪሞች እንደላኩ በተለይም ኪባ 256 የህክምና ሰራተኞች እንደላከች ዘገባው ጠቅሷል። ሪሊፍ ዌብ የተባለው የተባበሩት መንግስታት ድርጅት ድረገጽ ደግሞ የዴኒማርክ መንግስት ኢሚግሬሽን በቅርቡ ኤርትራውያን የፖለቲካ ጥገኝነት ጥያቄዎችን በሚመለከት ያወጣው ዘገባ ጥልቅ የሆነ ጉድለት አለበት ይላል። የዴንማርክና የሌሎች የአውሮፓ ሀገሮች መንግስታት ኤርትራን በሚመለከት ማንኛውም አይነት የፖሊሲ ለውጥ ከማድረጋቸው በፊት ስለ ኤርትራ ጉዳይ እንዲከታተል በተባበሩት መንግስታት ድርጅት የተሰየመው ኮሚሽን የሚያወጣውን ዘገባ መጠበቅ አለባቸው ሲል ሂዩማን ራይትስ ዋች የተባለው የሰብአዊ መብት ድርጅት ያቀረበውን ዘገባ ሪሊፍ ዌብ ድረገጽ አውጥቷል። የዴንማርክ ኢሚግሬሽን ክፍል ስለ ኤርትራ ያወጣው ዘገባ የኤርትራ መንግስት ከጉስቅልናና ገደብ ከሌለው ብሔራዊ አገልግሎት ሸሽተው የተሰደዱት ኤርትራውያን ወደ ሀገራቸው እንዲመለሱ የሚያስችል ለውጥ እያደረገ ሳይሆን አይቀርም ይላል። የተባበሩት መንግስታት ድርጅት ከፍተኛ የስደተኞች አገልግሎት በገለጸው መሠረት ከቅርብ ዓመታት ወዲህ ከኤርትራ እየተሰደዱ በአውሮፓ የፖለቲካ ጥገኝነት የሚጠይቁ ሰዎች ብዛት እየጨመረ ሄዷል። ብዙ ኤርትራውያን ስደተኞች በአውሮፓ ጥገኝነት ሲያገኙ ቆይተዋል። የሂዩማን ራይትስ ዋች የአፍሪቃ ክፍል ምክትል ዳይሬክተር ሌዝሊ ሌፍኮ የደኒማርክ ኢሚግሬሽን ክፍል ስላወጣው ዘገባ ሲተቹ ታዲያ የደንማርኩ ዘገባ በኤርትራ ስላለው የሰብዓዊ መብት ሁኔታ ሀቀኛ ግምገማ ከማድረግ ይልቅ የኤርትራውያንን መሰደድ ለመገደብ የታቀደ የፖለቲካ ዓላማ ያለው ይመስላል ማለታቸውን የአልጀዜራ ዘገባ ጠቁሟል። ስለ ኤርትራ መንግስት የፖለቲካ ለውጥ ማድረግ ከመተንበይ ይልቅ ኤርትራውያን ስደተኞችን የሚቀበሉት ሀገሮች የተገባው ቃል ይተገበር እንደሆነ ለማየት መቆየት አለባቸው ሲሉ ሌፍኮ ጨምረው እንዳስገነዘቡ ዘገባው ገልጿል። አውሮፓ የሚገቡት ኤርትራውያን ስደተኞች ብዛት በያዝነው ዓመት በሦስት እጥፍ ጨምሮ ባለፉት አስር ወራት ብቻ ወደ 37 ሺህ እንደደረሰ የተባበሩት መንግስታት ድርጅት የስደተኞች አገልግሎት መጠቆሙን የአልጀዜራ ዘገባ አውስቷል። የሱዳን ፕሬዝደንት ዑመር አልበሽር ዓለም አቀፍ የወንጀል ችሎት በዳርፉር ተፈጸመ ስላለው ወንጀል ምርመራ ማካሄዱን ለማቆም መወሰኑን እንዳሞገሱና ድሮም ቢሆን ሀገራቸውን ለማዋረድና ለማንበርከክ የታቀደ ነበር ማለታቸውን ጋርዲያን ድረገጽ ዘግቧል። የሱዳኑ ፕሬዚደንት በዓለም አቀፍ የወንጀል ችሎት የተፈለጉት በሀገሪቱ ምዕራብ ዳርፉር ክልል የጦርነት ወንጀል ፈጽመዋል በሚል ክስ ነበር። መንግሥት ለ11 ዓመታት ያህል በአካባቢው ሲካሄድ የቆየውን የአማጽያን እንቅስቃሴ ለመምታት ሲሞክር ቆይቷል። የዓለም አቀፍ የወንጀል ችሎት አቃቢ ሕግ ፋቷ ቤንሱዳ የዳርፉርን የምርመራ ሂደት ያቆሙት ለዛ የተመደበው ጥሪት በሌሎች አስቸኳይ ጉዳዮች ላይ ለማዋል ነው ሲሉ ባለፈው ሳምንት አርብ መግለጻቸውንና የተባበሩት መንግሥታት ድርጅት የጸጥታ ምክር ቤት አልባሽር እንዲታሰሩ ባለመግፋቱ እንደነቀፉት ጋርዲያን ድረገጽ ጠቁሟል። አልባሽር በበኩላቸው ካርቱም ባደረጉት ንግግር ክሱን የመተው ውሳኔ የተወሰደው የሱዳን ህዝብ ለመዋረድና ለመንበርከክ ባለመፍቀድ ነው ማለታቸውን የሱዳን የዜና አገልግሎት ሱና ዘግቧል። የወንጀሉ ችሎት በኬንያው ፕሬዝደንት ኡሁሩ ኬንያታ ላይ ተመስርቶ የነበረውን ክስንም እንደ ሰረዘ ይታወሳል። ሱዳንን ለ25 ዓመታት ያህል የገዙት አልባሽር ከአምስት ዓመታት በፊት በዓለም አቀፍ የወንጀል ችሎት ለመከሰስ የመጀመሪያው በስልጣን ላይ ያሉ ፕሬዚደንት ሆነዋል። ይሁንና እሳቸውን የማሰር ፍላጎት በሌላቸው ሀገሮች እንደ ልባቸው ሲጓዙ ቆይተዋል። በቅርብ ወራት እንኳን ኢትዮጵያን፣ ቃታርን፣ ሳውዲ አረቢያንና ግብፅን ጎብኝተዋል። የኡጋንዳው ፕሬዚደንት ዮዌሪ ምሶቬኒ ዓለም አቀፍ የወንጀል ችሎት አህጉሪቱን ኢላማ የማድረግ መሳሪያ ሆኗል በማለት የአፍሪቃ ሀገሮች ከአባልነቱ እንዲወጡ ባለፈው አርብ ጥሪ ማድረጋቸውን ጋርዲያን ድረገጽ ዘግቧል። አሁንም ጋርዲያን ድረገጽ በዘገበው መሰረት የኬንያ ምክር ቤት ትላንት አጨቃጫቂ የሆነውን ጸረ አሸባሪነት ሕግ ባጸደቀበት ወቅት ጠብ አስከትሎ የምክር ቤቱ አባላት ተደባድበዋል። ለሰብአዊ መብት የሚታገሉት ሰዎች ሰብአዊ መብቶችንና የመናገር ነፃነትን ይገድባል ሲሉ አስጠንቅቀዋል። ተቃዋሚ የምክር ቤት አባላት መጻሕፍት፣ ሰነዶችና ሌሎች ቁሳቁሶች በኬንያው ምክር ቤት አፈ ጉባኤ ጃስቲን ሙቱሪ ላይ ወርውረዋል። በናይሮቢ መንገዶች በተሰለፉት ተቃዋሚዎች ላይ ደግሞ ፖሊሶች የማስጠንቀቂያ ተኩስ ከፍተዋል። ስምንት ሰልፈኞች እንደታሰሩም ተዘግቧል። የኬንያ ፕሬዚደንት ኡሁሩ ኬንያታ ጸረ አሸባሪነት ሕግ ያስፈልገው ብሔራዊ ጸጥታን በማጠናከር ባለፈው ዓመት ዌስትጌት በተባለው የገበያ አዳራሽ ላይ ለተፈጸመው ጥቃትና በቅርቡ ለተካሄዱት ፍጅቶች ተጠያቂ የሆኑትን እስላማዊ አማጺያን ለመዋጋት ነው ማለታቸውን ጋርዲያን ድረገጽ ጠቅሷል። ጸረ አሸባሪነት ሕጉን የሚቃወሙት ግን መንግሥት ሀገሪቱ ውስጥ አሸባሪነትን በሚመለከት ያለውን ስጋት ተጠቅሞ በተቃዋሚዎች በሕዝባዊ ማኅበራትና በሚዲያ ላይ ለመዝመት ነው ይላሉ። የሀገርን ጸጥታ ለመጠበቅ ያለው ሕግ ይበቃል። ትልቁ ችግር በፖሊስ ኃይል ውስጥ ያለው የሙስና ተግባር ነው ሲሉ እንዳስገነዘቡም ጋርዲያን ድረ ገጽ አውስቷል። ጸረ አሸባሪነት ህግ ሳይሆን ጸረ ሚዲያ፣ ጸረ ተቃውሞ፣ ጸረ ዜጎች ህግ ነው በማለት የጸረ ህጉ ኢላማ እንዳይሆን የሚሰጉት ቦኒፌስ ሙዋንጊ የተባሉ ተቃዋሚና ፎቶግራፍ አንሺ ተናግረዋል። በህጉ መሰረት ካለምንም ማስረጃ ልታሰር እችላለሁ። ወደ አምባገነንነት ጊዜ እየተመለስን ነው ሲሉም አማረዋል። የኢኮኖሚ ይዞታዋ ትልቅ ተደርጎ የሚታየው ኬንያ የነፃነትና የዲሞክራሲ ቁንጮ ተደርጋ ትታያለች። ይሁንና በጸጥታ ደህንነት ስም ሰብአዊ መብቶች የማይከበሩባቸው ኢትዮጵያን፣ ሩዋንዳን፣ ሱዳንንና ኡጋንዳን ፈለግ ልትከተል ትችላለች ይላል ጋርዲያን ድረገጽ። ጸረ አሸባሪነት ህግ በአሸባሪነት የሚጠረጠሩ ሰዎች የሚያዙበት ጊዜ አሁን ካለው ዘጠና ቀናት ወደ አንድ ዓመት ለሚጠጋ ጊዜ ያረዝማል። መርማሪዎች ስልኮችን የመጥለፍ ተጨማሪ ስልጣን እንዲያገኙ ይፈቅዳል። አከራዮች ስለ ተከራዮቹ መረጃ ለመስጠት ይገደዳሉ። ከአሸባሪነት ጋር የተያያዘ ምርመራን ወይም የጸጥታ እንቅስቃሴን የሚያሰናክሉ ዘገባዎች ከወጡ ካለ ፖሊስ ፈቃድ የአሸባሪነት ሰለባ የሆኑ ሰዎች ምስልን አትመው ካወጡ ጋዜጠኞች እስከ ሦስት ዓመታት ሊታሰሩ ይችላሉ። ፕሬዚደንት ኬንያታ ታዲያ በወንጀል ተግባር ካልተሰማሩ በስተቀር ጸረ ሽብር ሕጉ የሚያስፈራ ነገር የለውም ማለታቸውን ጋርዲያን ድረገጽ ጠቅሷል። አድማጮች፣ የዛሬው አፍሪቃ በጋዜጦች ዝግጅታችን እዚህ ላይ አበቃ። ሳምንት በሌሎች ርዕሶች እስክንገናኝ በደህና ቆዩን። እናመሰግናልና፣ ዳነችን። ይገርማችኋል፣ ካለመናገር ደጃዝማጅነት ይቀራል ይባላል። ቅድም ሙዚቃን ማሰማ አይመስለኝም። ዝግጅቱ በርከት ከት ብሏል ስል ሰምቶኝ ሀይሉ አጠጋግቶ አጠጋግቶ በጣም መልካም በዓል በሉልኝ ሙዚቃ እንድንጫወት ረድቶኛል። እኔም ፈጠን ብዬ በማንበቤ ነው ለእኔም ምስጋና ይገባኛል። ለማንኛውም ጆርጅ ማይክል ቆየት ያለ ዜማ ነበረው ስለ ክርስማስ የተጫወተው ያንም ጋብዛችሁ ጊዜ ካገኘው ዘንድ መሰናበት ስላለብኝ ነው እንጂ ይህ ሙዚቃ ማቋረጥ አልነበረብኝም። ነገ ከምሽቶ አንድ ሰዓት እንገናኝ። በኋላ ደግሞ ከምሽቶ ሶስት ሰዓት ወደ ሙዚቃው ለመልሳችሁ እኔና ሀይሉ በዚሁ እንሰናበታለን። ደህና አምሹ፣ ደህና አደሩ ስ